የጠቅላይ ሚኒስትር አብይ አህመድ የመጀመሪያዎቹ መቶ የስልጣን ቀናት ትልቁ ዲፕሎማሲያዊ ስኬት በኤርትራና በኢትዮጵያ መካከል ሰላም ሊያሰፍን የሚችል ስምምነት ማድረጋቸው ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ሁለቱ ህዝቦችና መሪዎቻቸው ለዚህ ጥረታቸውና ለስኬታቸውም ዓለም አቀፍ እውቅና እንዲሰጣቸው እየተጠየቀ መሆኑንም የሚኒስቴሩ ቃል አቀባይ ተናግረዋል። በእነዚህ ቀናት በተከናወኑ ዲፕሎማሲያዊ ጥረቶች ብዙ የውጭ ባለሀብቶች ወደ ሀገሪቱ እየገቡ መሆናቸውም ተገልጿል። መለስካቸው አመሀ ተጨማሪ አለው። የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ዛሬ ረፋዱ ላይ በጠሩት ጋዜጣዊ ጉባኤ ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ፈጽመው ሥልጣን ከተረከቡ አንድ መቶኛ ቀን መሆኑን አብስረው በእነዚህ ቀናት ውስጥ በዲፕሎማሲው መስክ ተገኘ ያሉትን ስኬት ዘርዝረዋል። እነዚህ ቀናት በዲፕሎማሲው መስክ የላቀ አፈጻጸም የተከናወነባቸው ቀናት ናቸው ብለዋል። ከቅርብ ጎረቤቶች ጀምሮ እስከ ሩቅ ወዳጆችና አጋሮች ድረስ በጣም ጠንካራ የሚባል የዲፕሎማሲ ሥራ መከናወኑንም ገልጸዋል። አቶ መለስ ባለፉት መቶ ቀናት በውጭ ጉዳይ ሚኒስቴርና በሚመራቸው የተለያዩ አካላቱ በአዲስ መንፈስ የተቀጣጠለና የተጋጋለ የዲፕሎማሲና የውጭ ግንኙነት ሥራ ሲከናወን መቆየቱን ጠቁመው የሚታዩ ውጤቶች ናቸው ያሏቸውንም ዘርዝረዋል። ጠቅላይ ሚኒስትር አብይ አህመድ በእነዚህ መቶ የሥልጣን ቀናት ውስጥ ካከናወኗቸው ዲፕሎማሲያዊ ተግባራት መካከል ትልቅ ስኬት ነው ያሉትንም አቶ መለስ አለም አብራርተዋል። በዚህ የዲፕሎማሲ እና የውጭ ግንኙነት እንቅስቃሴ ውስጥ በጣም ትልቁና ትርጉም አለው፣ የምስራቅ አፍሪካን ጂኦፖለቲካን ይለውጣል፣ ተጽዕኖ አለው፣ ኢትዮጵያ ከሌላ ሀገር ካላት ግንኙነት ባለፈ የአካባቢውን የሀይል አሰላለፍ ይለውጣል ተብሎ የሚታመነው ከኤርትራ ጋር ከጎረቤቶቻችን፣ ከወንድሞቻችን ለዘመናት የጋራ ታሪክ፣ እሴት፣ ባህል እናወካለን ኤርትራውያን ወንድሞቻችን ጋር የጦርነት ደመናውን ለመግፈፍ በሁለቱ አገሮች መካከል ሁለቱም ህዝቦች አሸናፊ የሆኑበት ስምምነት የተደረሰበት እንቅስቃሴ ነው። ይህ ስኬት ከዛሬ አንድ መቶ ቀናት በፊት ጨርሶ አይታሰብም ነበር ያሉት ቃል አቀባዩ በሁለቱ ህዝቦችና በሁለቱ መሪዎች አማካኝነት የተደረገው ጥረት ግን ይህን የማይመስል ነገር እውን እንዳደረጉት ይጠቁማሉ። በተለይም የሁለቱ ሀገሮች መሪዎች ደግሞ ያደረጉት አስተዋጽኦ ከፍተኛ ነው ይላሉ። እንዲያውም እነዚህ መሪዎችና ሁለቱ ህዝቦች የተለየ እውቅና እንዲያገኙ ዘመቻ የተጀመረ ይመስላል። አንዳንድ ወገኖች ኢትዮጵያና ኤርትራ በተለይም ሁለቱ መሪዎች እንደዚህ አይነት የሰላም ውሳኔ ላይ በመድረሳቸው ዓለም አቀፍ እውቅና ያስፈልጋቸዋል፣ ዓለም አቀፍ እውቅና ብቻ ሳይሆን ዓለም አቀፍ ሽልማት ይገባቸዋል የሚሉ ወዳጆቻችን እየተበራከቱም እየተደመጡም መጥተዋል። የስዊድን ፓርላማ አንዳንድ አባላት እንደምታውቁት የኖበል ፒስ ፕራይስ መነሻው ከስዊድን ነው። የሰላም ሽልማት እነዚህ ህዝቦች ይገባቸዋል። ትልቅ ውሳኔ ነው፣ ወሳኝ እርምጃ ነው የተወሰደው። በኢትዮጵያና በኤርትራ መሪዎች መካከል የተደረሰበትን የአስመራ መግለጫ የተሰኘውን ስምምነት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት፣ ኢጋድ፣ የአፍሪካ ህብረት፣ የአውሮፓ ህብረት በተናጠል ደግሞ ፈረንሳይ፣ ካናዳ፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ቱርክ፣ ቻይና ሩሲያና ሌሎችም እውቅና እንደሰጡት ለተግባራዊነቱም ድጋፍ እንደሚያደርጉ ማስታወቃቸውን አቶ መለስ ዓለም ተናግረዋል። አክለውም እነዚህ የዶክተር አብይ አህመድ የአንድ መቶ ቀናት የሥልጣን ወቅት ያበረከተውን ምጣኔ ሀብታዊ ጥቅም ዘርዝረዋል። ኢትዮጵያ ባለፈው አንድ መቶ ቀን ከድብርት የወጣ ሀገር ለመፍጠር ጥረት ተደርጓል። ኢኮኖሚውም እንደዛው የብዙ አገሮች ዓለም አቀፍ ኩባንያዎች ኢትዮጵያ ውስጥ መዋለ ነዋያቸውን ለማፈሰስ ኢትዮጵያ ውስጥ ኢንቨስት ለማድረግ እየመጡ ነው። በርካታ የቻይና የህንድ ኩባንያዎች የዚሁ እድል ተጠቃሚ ሆነዋል። በአሜሪካ የንግድ ምክትል ሚኒስትር የተመሩ 60 በላይ የሚሆኑ ስራ አስፈጻሚዎች ያሉበት ወደ 36 የሚሆኑ ትላልቅ ኩባንያዎች ኢትዮጵያ ውስጥ መጥተዋል። የቅድመ ኢንቨስትመንት ጥናት አድርገው በቀጣይ ወደ ኢትዮጵያ ለመምጣት ፍላጎት እንዳላቸው ገልጸው ይሄዱበት ነው። ይሄ በኢኮኖሚው መስክ የሚታይ የ100 ቀን ጸጋ ነው። የደቡብ ሱዳን ተፋላሚ ወገኖችን እንደገና ለማቀራረብ የተደረገው ጥረትና የታየው መልካም ውጤት ከሦስት ሺህ በላይ የሚሆኑ በተለያዩ አገሮች ታስረው የነበሩ ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ያደረገው ዜጋ ተኮር የዶክተር አብይ ዲፕሎማሲና ሌሎችም ስኬቶች በጋዜጣዊ ጉባኤው ላይ በቃል አቀባዩ ተዘርዝረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ